ም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት የተለያዩ ወጣቶችን የሚመለከቱ ዝግጅቶችን ይዘንላችኋል። ከእነዚያ መካከል በህፃናቶች እንዲሁም ደግሞ ታዋቂ አርቲስቶች የተለያዩ ሁሉም አይነት አይነት ባህል ያቀፈ ሙሉ ቀን ቀዳሜንም እሁድንም ሴፕቴምበር ቴንም ኢለምንም ሲካሄድ ውሏል። አቶ ተስፋሁን አዱኛን ነው የሰማነው የተመለከትነው። ቴስት ኦፍ አፍሪካ ስለተሰኘው አንድ ፌስቲቫል ቆየት ብሎ ያጫውተናል። ከዚያ በፊት ግን የዛሬ ምሽት ዝግጅታችን የሚጀምረው በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር በምናደርገው ውይይት ነው። የዛሬ እንግዳችንን መለስ ብዬ አስተዋውቃቸዋል ማብሪያችን የማመሻው ሀብታም ስዩም ነኝ። ኤልያስ አስመራ ደግሞ በድምፅና በምስል ቅንብሩ አብሮን ይቆያል። የዛሬ እንግዳዬ በሰሜን አሜሪካ የሚኖሩ ኢትዮጵያንን የሚፈትኑ ጉዳዮችን በመምዘዝ ግልጽ ውይይት እንዲበረታታ በሚያደርጉ መድረኮች አዘጋጅነቱ ይታወቃል። ዘ የወፍታሄ ሾው በተሰኘ የድረገጽ ላይ ትርኢቱ በተለያዩ ዘርፎች የተሰማሩ ትውልድ ኢትዮጵያውያን የሀሳብ መዋጮ እንዲያደርጉ አስችሏል። ኦቲዝም የአእምሮ ጤና እንዲሁም የልጆች አስተዳደግን የሚመለከቱ ሀሳቦችን እንዲንሸራሸሩ እየረዳም ይገኛል። የዛሬ እንግዳዬ የፍታሄ ሙላት ሲሆን ከቦስተን በስልክ መስመር ላይ ተገኝቷል። የፍታሄ በአድማጮች ስም ለዚህ ውይይት ስለመጣ በእጅጉ እናመሰግናለን። እኔም በጣም አመሰግናለሁ ቪኦኤ ይህንን ሰዓት ስላዘጋጀ እግዚአብሔር በጣም እናመሰግናለን። እኛም የተወሰኑ አመታትን ወደ ኋላ ልውሰድህ። በትውልድ ኢትዮጵያ ላይ በሚያተኩሩ ችግሮች ላይ የሚያተኩሩ መድረኮችን እንድትጀምር ያነሳሳህ ምክንያቶች ምን ነበሩ? እንግዲህ በስራዬ ብዙ ሰዎች ኮንታክት ስለሚያደርጉኝ ባለንበት ኮሚኒቲ ውስጥ የምንሰራባቸውን ችግሮቹን አይነቶቹን በማስተዋል አንድ ዋን ቱ ዋን የሚል አይነት ነገር ነበር፣ ብዙ ሰዎችም ስረዳ የቆየሁት። በኋላ ግን በኮቪድ ምክንያት የሰው መጎዳት እየበዛ ሲሄድ በሶሻል ሚዲያ ተቀድቶ ኢንተርቪውም የተለያዩ ባለሙያዎችን በመጋበዝ ይህንን ለህዝቡ ለሞር ለማውጣት በማለት ነው እንግዲህ ፕሮግራሙ የተጀመረው ማለት ነው እና እያንዳንዱም ለአንዳንድ ሰው ከመድረስ ይልቅ አብዛኛውን ሰው አድረስ ማድረግ የምንችልበትን ብዙ ባለሙያዎች ስላሉን በራሳችን ቋንቋ ማስተማር የምንችልበት የተፈጠረ ፕሮግራም ነው። ኤፍታይ እንግዲህ አንተ በምታዘጋጀው በዚህ መድረክ ላይ ትውልድ ኢትዮጵያውያንን የሚፈትኑ በጤናቸውም ላይ ጉዳት እያሳደሩ ያሉ ጉዳዮችን ታነሳለህ። በዋነኝነት በዚህ በሰሜን አሜሪካ ያሉ ትውልድ ኢትዮጵያውያንን የሚመለከቱ ጉዳዮችን ነው የምታነሳሳው። የእኛ ማህበረሰብ ማለትም እዚህ በሰሜን አሜሪካ የሚኖረው ትውልድ ኢትዮጵያውያን በዋነኝነት እየተጋፈጣቸው ያሉ ጤና ነክና ማህበረሰብ ነክ ችግሮች ምንድን ናቸው በአንተ እይታ? እንግዲህ ገባህ፣ አብዛኛውን የእኛ ህዝብ ለበል አፍሪካም ጀምሮ ማለት ነው ብዙ ጊዜ ወደ ከኢትዮጵያ ወደ አሜሪካ እንሄድ ስንል በትልቅ ሁኔታ ትልቅ ነገር እንደሚደርስልን ብሩም ሁሉም ተበትኖ የሚያጋድመን በመምሰል ነው፣ ሰው ከኢትዮጵያም ከአፍሪካ የሚወጣው ማለት ነው። ስንመጣ ግን የሚያጋጥሙን ነገሮችን ዲል ለማድረግ ብዙ ሰው ወይ ችሎታው የለውም አቅሙ የለውም፣ ወይም ደግሞ የሚያጋጥመውም የሚገባው ግለት የማይችል ሲሆን በብዙ ሰው ላይ ዲፕሬሽን እና አለመቻልን የተፈጠረልኝ ነው። በሆሊውድ ቡቻ ያየነውን ፊልሞችን መጥቶ ደግሞ እዚህ ማሳካት ሳይቻል ሲቀር ሰው ወደ ኋላ የሚጎተትበት እና እንዴት ነው ደግሞ ራሴን ወደ ላይ ማንሳት እችላለሁ ሲል ባለው አካባቢ ውስጥ ብዙ ኢንፎርሜሽኖች ስለማንደራረግ የእኛ ትልቁ ህብረተሰባችን እንረዳዳ የሚለው ነገር ብዙ የለም። ወይ ሰው ሲሞት ብቻ መድረስ መቅበር ነው፣ ወይ ሰርግ ላይ እንሰባሰባለን እንጂ ዴ ቱ ዴ አክቲቪቲ ላይ ይህንን ሰው ብረዳው ነገ ትልቅ ሰው መሆን ይችላል እኔ በዚህ ችግር ውስጥ አሳልፍ ያለው እሱ ደግሞ ማሳለፍ የለበትም ብለን ብዙ ሼር የማናደርጋቸው ኢንፎርሜሽኖች ስላሉ እነሱን በፊት ለፊት አምቶ ታቡ ሳይሆን መረዳዳት ምን ማለት እንደሆነ የሰው መድኃኒቱ ሰው እንደሆነ ማሳወቅ የምንችልበትን መንገድ ለመፍጠር ነው እና አብዛኛውን ጊዜ የማየው ትልቁ ችግር እንዴት ነው ኤክስፔክቴሽናችን ትክክል ሳይሆን የውሸት ኑሮ ተነግሮን በሆሊውድ በማይሆን በሶሻል ሚዲያ የሚለጠፉ ፎቶችን አይተን ከዋናው ኑሮ ጋር ከእውነተኛው ኑሮ ጋር ማገናኘት ማገናዘብ የማይቻልበት ቦታ ስለሆነ ያንን ለማስተካከል ማንነታችንን መቀየር የምንችለው ኢንፎርሜሽን በማግኘት እርስ በርስ መረዳዳት እንድንችልና እውነቱን አውቀ ነው አብረን እንድንወጣ የሚለው ላይ ነው። እንግዲህ ብዙም አተኩረው ዮፍታሄ፣ እንግዲህ በተለይ ማህበረሰባችን በበቂ ሁኔታ በግልጽ ባላወራበት የአእምሮ ጤና ጉዳይ እንቅስቃሴዎችን ታደርጋለህ። ስለ አእምሮ ጤና ማውራታችን አስፈላጊነቱ ምን ያክል ነው? ለምንስ ነው ማውራት የሚገባን? ከየት ስንጀምር? በእነዚህ ጉዳዮች ላይ ለመነጋገር እንግዲህ አሁን በዚህ ወር ለሌላው ለማያውቀው ሰው ሰፕተምበር ሱሳይድ አዌርነስ ማንዝ ይባላል። እና በብዙ ቦታ ላይ ባለማውራት ነው ብዙ ነገሮች ችግር የሚፈጠሩት፣ ባለማወቅ ነው ችግር የሚፈጠሩት እና ተወያይተን የምናወጣበት መንገድ ከአንዱ ሰው መንገዶች ይመጣሉ። ምንድን ነው አሁን ለምሳሌ ምን የሚባል ነገር አለ? አስክ መጠየቅ ማለት ነው። ሪሰርች የሚያሳየው ምንድን ነው? ስለጠየቅን አንድ ሰው የሱሳይድ ቶት አለብህ፣ ዲፕሬሽን አለብህ ብለህ ስንጠይቃቸው የሚጨምር ስለሚመስለን ብዙ ጊዜ አናወራውም፣ ወደ ኋላ እንጎትተዋለን። ወይም ደግሞ አንዳንዴ ብዙ ጊዜ የማዳመጠውም ይባላል። ይሄ የነጭ ችግር ነው። ይሄ የጥጋበኛ ችግር ነው ይባላል። ብዙ ሰዎች ግን እያጣለ በአሁኑ ሰዓት ላይ ብዙ ብዙ ልጆቻችን፣ ብዙ ሰዎች እስር ቤት ያሉ አሉ። በማይሆን ክሪሚናል ውስጥ እየተፋጠፉ ራሳቸውን የሚያጠፉ ብዙ ቤተሰቦች እየሰማ ነው አለ። ይሄ አለ። ግን መጠየቅና መወያያቱ የማይጎዳ መሆኑን ጥቅም የሚሆነውና መረዳዳት የምንችልበት ይባላል። ሁለተኛው ቢዴር ይባላል፣ መገኘት ከኢንዲቪጅዋሉ ጋር አንድ ላይ መገኘት እና ዲፕሬስድ ከሆኑ የሱሳይቶታቸውን በማወቅ በምን አይነት እርዳታ ልናዘጋጃቸው ወይም ደግሞ አብረናቸው በመሆን አለውልህ አለውልሽ የምንባባልበትን መንገድ መፍጠር እንችላለን ማለት ነው። በሶስተኛ ደረጃ የሚጠቀሰው ኪፕ ደም ሴፍ እነዚህን ሰዎች ችግር ላይ ነኝ ብለው በሚያወሩበት ሰዓት ላይ መፍትሄ እንዳለ እና ካጠገባቸው ያሉ ነገሮች ነው። አሁን አንዳንድ ሰው ራሱን ለማጥፋት የሚያስባቸውን መንገዶችን ሊያዘጋጅ ይችላል። በመድኃኒት ሊሆን ይችላል፣ በመሳሪያ ሊሆን ይችላል። የተለያዩ እነዚህን መንገዶችን ያ ሰው እየሰበሰበ ከሆነ እነዚህን ነገሮች ከዛ ሰው ማራቅ እንዳለብን ከእነዛ ሰዎች ጋር አብረን በመሆን ማገዝናነብ ይኖርብናል ማውጣት ይኖርብናል ማለት ነው። ሄልፕ ዘም ኮኔክትድ። ኮኔክትድ ደግሞ ኔትወርክ። ብዙ ጊዜ አብዛኛውን ሰው የሚያጠፋው ራሱን አብሮ የመጫወት የምንችልበት አብሮ የሚገናኝበት ከህብረተሰቡ ተገልሎ ራሱን አገልሎ ለብቻው የሚቀመጥበት ቦታ አለ ማለት ነው። ከዛ ለማውጣት ደግሞ የተለያዩ ሰፖርት ሲስተሞች የተለያየ ኢንፎርሜሽኖች ታይከፈልበት ራሱ በተዘጋጁ ብዙ አይነት ደረጃ ሪሶርሶች ስላሉ እነዛን እንዴት አድርገን ነው መከታተል የምንችለው? እንዴት ነው ለእነዚህ ሰዎችስ ደግሞ ኮኔክትድ ሆኖ ብቻሽን አይደለሽም ብቻህን አይደለህም የምንባባልበት ማለት ነው። ከዛ በአምስተኛ የሚጠቀሰው ፎሎው አፕ። ሾው ምንድነው? ስታዲስ ምንድነው የሚያሳየው? በጣም እንዳልኩ ቅድምም ምንም ወጪ በማይወጣበት መንገድ አንድ ሰው ራሱን ሊጠፋ ይችላል ብለን የምናስብ ከሆነ እርዳታ መገኘት የሚችልበት ብዙ ብዙ ደረጃ መረዳዎች ስላሉ ከዛ ሰዎች ጋር በመከታተል ከዶክተራቸው ጋር በማገናኘት የምናሳየው ነው ማለት ነው። ይሄንን ደግሞ ለርን ሞር መጨረሻ ላይ ምንድነው እያንዳንዳችን ልናደረገው የምንችለው? እኔ በየፍታሄነቴ አንተ በአንተነትህ ማገዛዘት የምትችላቸው ምንድን ነው ብዙ ኢንፎርሜሽኖች ስላሉ ስለ እነዚያ ኢንፎርሜሽኖች ተረድተን ለሌላው ማስተላለፍ ለራሳችንም ይጠቅመናል። ለቤተሰቦቻችን ደግሞ ደግሞ ለምናገናኘው ለህብረተሰቡ እንዴት አድርገን ማስተላለፍ እንችላለን በሚለው ነው እና በአጭሩ ሳምራይዝ አድርገው አስክ መጠየቅ ቢደር አብራችሁ ሁኑ ኪፕ ደም ሴፍ ሴፍቲ ዩኒት ላይ ነገር ማገናኘት ሀብተም ኮኔክትድ በጣም በእኛ ህብረተሰብ ደግሞ ብዙ ጊዜ ማንነታችንን አብረን ያደግን አብረን የኖርን ከጎረቤት ጎረቤት ጋር የምንኖር ሰዎች ስለሆነ ያንን እየለየን እንዳንኖር ተመልሰን ያንን ባህላችንን የምናከብርበትና ኢንፎርሜሽን ደግሞ አለ አቬይላብል ስለሆነ ያንን ተረድተን ለእኛም ለሌላውን ማቅረብ የምንችልበትን መንገድ እናድርግ ነው ባጭን የፍታሄ እንግዲህ ቀደም ብለንም እንደጠቀስ ነው ማህበረሰብ ላይ ያተኮሩ አገልግሎቶችን ነው እየሰጠ የምትገኘው። በአብዛኞቹ እነዚህ የምትሰጣቸው አገልግሎቶችም ሆነ የምታዘጋጃቸው መድረኮች በግል ከተለያዩ ሰዎች ጋር ለመገናኘት እድሉን ቢሰጡህም የራሳቸው ጫናና የመልስ ስሜት የስሜት አጣብቅኝ ውስጥ የሚከቱም ሆነው ይሰሙኛል። እነዛን ነገሮች እንዴት አድርገ ነው የምትፈታቸው? የተለያዩ ሰዎችን ጭንቀት፣ የተለያዩ ሰዎችን ችግር፣ የተለያዩ ሰዎችን ጠባሳ ነው ስታዳምጥ እንዲሁም ደግሞ ለማከምም ጥረት ስታደርግ የምትገኘው በተለያዩ መድረኮች ላይ። ይህንንና የግል ሕይወትህን እንዴት አድርገህ ነው ሚዛናዊ ለማድረግ የሞከርከው? አሁን ለምሳሌ እኔ አንድ ልጅ አለኝ። አውቲዝም አውቲዝም የሆነ ማለት ነው። አውቲዝም ላይ ብዙ የምሰራበት ምክንያት ምንድን ነው? የራሴ ያወቅኩትን በልጄ ላይ ያሳለፍኩትን ለሌላውን ማስተማር ስለሚገባኝ ማለት ነው። አብዛኛውን የእኛ ህብረተሰብ ስፔሻሊ፣ ወንዶች፣ አባቶች አይሳተፉም። ስለማይሳተፉ እኔ ከዛ ልጄ ጋር ምን አይነት ትምህርት እንደተማርኩኝ ለእኔ ጠቀመኝም አውቲዝም ስላለው ብቻ ወደኋላ ይጎተታል መደበቅ አለበት የሚል ቋንቋ ሳይሆን እነዚህ ልጆች በተሰጣቸው ሁኔታ እኛም አክብረ ነው፣ ተቀብለ ነው፣ ስጦታም አድርገ ነው ሌላውን ማስተማር የምችለው። የኔ ያሳለፍኩትን ችግር ለሌላው ማስተማር ብችል መቀበል ሶሳይቲ መቀበል የሚችልበት ማለት ነው። ስለዚህ ከሚገርምህ በላይ ሁላችንም በየቤታችን ችግር አለ ስለማናወራበት ነው እንጂ ማንም ሰው ህይወቱ ፐርፌክት ሆኖ የሚንቀሳቀስ የለም። ስለዚህ የኔን ችግር ከሌላው ጋር ማውራት ማለት የኔንም ችግር መቀነስ ማለት ነው። ስለዚህ ደግሞ ኮኔክት በማድረግ ከሚገርም በላይ አሁን አንዳንዴ በጣም የምንሳሳተው ንግግር አለ። አበሻ ከአበሻ ጋር መስራት አይቻልም ይባላል። እኔ ግን ስራዬን ከጀመርኩኝ ጀምሮ ያወቅኩት የተማርኩት ነገር ምንድን ነው? ብዙ ኢትዮጵያኖችም ኤርትራኖችም ሰውን ለመርዳት ቁጭ ብለው ግን በሌላው በሚዲያው በሚደረገው ስድብም፣ በሌላ ነገር ዲስክሬጅ ሆነው ተቀምጠው የማይሰሩ አሉ። እነሱን ሰዎች አውጥተው ከሰው ጋር ኮኔክት ማድረግ ብዙ ብዙ ሰዎች ስላሉ ለመርዳት የተዘጋጁ ለማስተማር የሚችሉ በጣም ትልቅ እውቀትና ያላቸው ሰው መርዳት የሚችሉ ሰዎች እንዳሉንም ለማሳየት ስለፈለኩኝና ማንነታችን በችግር ብቻ በሚወራው ሳይሆን በጥሩ ሁኔታ ማስተማር የሚፈልጉ ይህንን ደግሞ ስራዬ ብለው ከልባቸው የሚሰሩ ብዙ ኢትዮጵያኖች እና ብዙ ኤርትራኖች እንዳሉ ለሰው መገንዘብ ስላለበት፣ ብቻችንን አይደለንም፣ ብዙ ሰዎች አሉ ይህን መስራት የሚችሉ እና የእኔ እራሴ ብዙ ተጠቀሚበታለሁ። የአገኘኋቸውም ኢንተርቪው ያደረግኳቸውም በጣም ብዙ ሰዎች ነው። ኢንተርቪው ያደረግኩት እነዚህ ሰዎች በሙሉ ጊዜያቸውን ወስደው መርዳት የሚፈልጉ ብዙ ሰዎች ብዙ እንዳሉ ስለሆነ እኔ እንዲያውም ተጠቅሜበታለሁ ባይነኝና ሁላችንም እንድንጠቀምበት በዚሁ ነው ደግሞ ተስፋ አለን የሚለውን መናገር የምፈልገው። መልካም እንግዲህ እንደሚታወቀው በሰሜን አሜሪካ በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ይኖራሉ። የመብዛታቸውን ያክል ግን እነዚህ መድረኮች ደግሞ የተበራከቱ ናቸው ማለት አንችልም። እንዲበራከቱ፣ እንደዚህ ያሉ መድረኮች እንዲጠናከሩ ከትውልደ ኢትዮጵያውያን የሚጠበቁ ኃላፊነቶች ምንድን ናቸው? አሁን ጥሩ ጥያቄ ጠየቅ እዚህ ላይ ነው እንግዲህ፣ እኔ ምን ማድረግ ይገባኛል። አሁን እናንተ ይሄንን እኔን ጠርታችሁ ስትጋብዙኝ፣ አንደኛው መድረክ ውስጥ ነው ማለት ነው። ብዙ ተመልካቾች ስላሏችሁ የሚያዳምጡ ስላሏችሁ፣ ይህንን እንደ ስራ ተብሎ በየሳምንቱ ሁን፣ በወር አንዴም ራሱ መንታል ሄልት ላይ እንዴት ነው መስራት ያለብን የሚለውን ፕሮግራም አሁን እኛ እየሰራን ነው። አብረን ኮላቦሬት አድርገን መስራት የምንችልበትን የእኔን ሾ ዮፍታሄ ሾ ኮኔክቲንግ ድ ዳት ስለዋለሁ፣ ምንድነው እሱ ምክንያቱ ምንድነው? ብዙ ቆንጆ ቆንጆ ዳቶች ብዙ የተለያዩ ሰዎች አሉ። እነዛን ሰዎች ግን በአንድ መድረክ ላይ አመትተን መስራት ያለብን በአንድ ቀን ወር ሲመጣ ነው። ሰፕተምበር ማንት ሱሳይድ ማንት ስላለን ብቻ በዛ ወር መወራት ያለበት ሳይሆን የዴይ ቱ ዴይ አክቲቪቲያችን መኖር አለበት። መጽሐፎች ሲጻፉ በእኛ ቋንቋ ተጽፈው ለህብረተሰብ፣ ለልጆቻችን በየጊዜው ማስተላለፍ አለብን ማለት ነው። የዴት ዴይ አክቲቪቲ ላይ ከቤት ነው ሁሉ ነገር መጀመር ያለበት። ልጆች ቁጭ ብለው ራት ሲበሉ ሲጫወቱ ዛሬ ቀንሽ እንዴት ነበር፣ ዛሬ ቀንሽ እንዴት ነበር ብለው ከቤተሰብ መጀመር አለበት። ከዛ ደግሞ ሪሶርሶች ናቸው ብዙ ጊዜ ወደኋላ የሚጎትቱን በትምህርት ቤት ውስጥ ፕራይመሪ ዶክተሮች፣ የኮሚኒቲ አክቲቪቲ እንደዚህ አብረን የምንሰባሰባቸውን ነገሮች አብረን መስራት እንዳለብን እኔ አሁን ቦስተን ማሳቹሴት ነው የምኖረው። ማሳቹሴት ኢትዮጵያን አሶሲሽን የሚል ግሩፕ አለን ማለት ነው። ኢትዮጵያኖች ተሰብስበን ባህላችንን ለልጆቻችን የምናስተምርበት ነው። አብሮ መስራትን። አሁን አዲስ ዓመትን አብረን አንድ ላይ አከበርን። የአድዋን ፕሮግራም፣ ፋሚሊ ዴይ ብለን አብረን ተሰብስበን ልጆቹ በሙሉ ሰብስበን የምናገናኛቸው ፕሮግራሞች አለና በየቦታችን በምንኖርበት ስቴት ውስጥ ያለውን ኢትዮጵያን ኤርትራኖችን ሰብስበን አንድ ላይ መጫወትና አለውልሽ አለውልሽ የምንላቸውን ነገር የዴይ ቱ ዴይ አክቲቪቲ ማድረግ አለብን። በአመት ጠብቀን ወይ ሰው ሲሞት ሰው ሲጠፋ ሳይሆን እንጅስ እንድ- ናቹራል በሆነ መንገድ ሳናፍርበት መወራት ያለበት ትልቁ ደግሞ ምክር የምመክረው አሁን ለመስራትም ያለን የተዘጋጀ ነው። የእኛ ህዝብ አብዛኛውን በእስልምናውም ይሁን በክርስትናውም የሃይማኖት ሰዎች ነን። እዛ ላይ ያሉትን ግን በሀይማኖት ያሉ አባቶች ብዙ ጊዜ ይህንን ነገር አያወሩትም። እንዲያውም አንዳንድ የአእምሮ ችግር ካለ እንደ ወይ ሴጣን ይዞ ታለ ወደ ሌላ ነገር ተደርጎ ስለሚወራ ያንን አስተሳሰብ መቀየር እንዳለብን የአእምሮ በሽታ ራሱ እንደ በሽታ ታይቶ መፈወስ የሚችል መዳን የሚችል ነገር ራሱ ትሪትመንቱ ካለ መድኃኒቱም ካለ የሃይማኖቱ ሃይማኖቱንና ሳይንሱን አንድ ላይ አድርገን መስራት የምንችልበት በጣም የሚያስፈልግ ነገር ስለሆነ አሁን ካዘጋጀነው ላይ መንታል ሀልት ዊኬንድ ብለን እያዘጋጀ ነው። የሚቀጥለው ሶስት ወር ውስጥ በትልቁ ዋሽንግተን ዲሲ ውስጥ እናዘጋጃለን ማለት ነው። በዛ ላይ የሃይማኖት አባቶችንም አስተፋፈን። ምክንያቱም አብዛኛውን ሰው እሑድ የሚሆን እየጠበቀ ቅዳሜ የሚሆን ቤተክርስቲያን ስለሚሄድ ይሄ ኮንቨርሴሽን ከሃይማኖት ጋር አብረን ብናገናኘው ብዙ ሰዎችን ብዙ ልጆችን ልናድን እንችላለን ብዬ በጣም አምናለሁ። በጣም አመሰግናለሁ ዮፍታሄ። ውይይታችንን ከማብቃታችን በፊት ስለ መጪ ዘመን እቅዶችህ፣ አሁን ከጀመርካቸው እንቅስቃሴዎች ጋር በተያያዘ ለወደፊቱ ስለሚጠበቁ መድረኮችና የተለያዩ እንቅስቃሴዎች በጥቂቱ ንገረን። በጣም አመሰግናለሁ ይህን ስለጠየከኝ። አሁን ምን እናዘጋጃለን ማለት ነው። አሁን እንዳልኩ የመንታል ሀብስ ዊኬንድ ይኖራል። ቅዳሜን እና እሁድን ሁለት ቀን ዊኬንድ እናደርጋለን። የተለያዩ መንታል ሀብስ ላይ የሚሰሩ ባለሙያዎችን በመጋበዝ ሱሳይድ፣ ዲፕሬሽን፣ ፖስትፓርተም ዲፕሬሽን ራሱ ምንድን ነው በማለት እሱን እናሳተፍ እና ከዛ ደግሞ ሪሶርሶቹ ምንድን ነው ምንድን ነው ማድረግ ያለብኝ የት ነው መደወል ያለብኝ በሚለው እሱን አንድ ይኖረናል ማለት ነው። ከዛ የሚቀጥለው የሚኖረው ፕሮግራም ካንሰር ላይ ይሆናል ማለት ነው። በካንሰር ብዙ ጊዜ ማናቃቸው የተለያዩ ስላሉ የካንሰር ዊኬንድ ደግሞ በማድረግ በካንሰር ላይ የሚሰሩ የተለያዩ ዶክተሮችን በመጋበዝ ፕሮግራም ኦልሬዲ እየተዘጋጀ ነው። በየሶስት ወር አንዴ ከእግዚአብሔር ጋር በየሶስት ወር አንዴ ዊኬንዱን በሙሉ በሚይዝ ሁኔታ እሱን እናገኛለን ማለት ነው። ከዛ ደግሞ ዊ ገን ሀቭ አፍሪካ ዊኬንድ የሚል አይፍለጥ ደስክሪፕት ምክንያቱም ብዙ መተን ታሪካችንን ሌላው ጻፈብን ሌላው ተናገረብን ብሎ ስለ አፍሪካ ሲነገር ስለ ኢትዮጵያም ሲነገር መጥፎ መጥፎ ነገሩ ብቻ ስለሆነ እኔ በየፍትሀይነቴ አግልቼ አገሬን ቆንጆነቷን ማንነቷን እዚህ ያደረገችኝን አገር ለሌላው ማስተዋት እና ማስክ ማቅረብ ያለብኝ የኔ ግዴታ ስለሆነ አፍሪካነቴንም ኢትዮጵያዊነቴንም በማክበር ከሌሎች አፍሪካኖች ጋር ደግሞ የምንሰራበት አፍሪካን ዊከንድ አይፍሉ ደስክሪፕት የሚል ፕሮግራም ይኖራል ማለት ነው። ከዛ ደግሞ ብዙ ጊዜ ወደ ኋላ የሚያስቀረን ምንድን ነው? ሕግ አለማወቅ ነው። ለምሳሌ የኢሚግሬሽን ችግር ይሆናል፣ ቤት ለመግዛት የሚያስፈልገኝ ላይ ሊሆን ይችላል፣ ከስራ ብባረር ወይም ደግሞ ስራ ለማግኘት ምን አይነት ሕጎችን ማድረግ ይኖርብኛል። ስለዚህ ኖው ዩር ራይት በሚል ደግሞ የተለያየ ጠበቃ ላይ ጠበቆች እና ሕግ ላይ የሚሰሩ በማገናኘት እነሱን ደግሞ ይዘን በመቅረብ Know your right to We can be not an animal. No, because that's more um, finance. go to But we can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't do it. We can't We we can እነዚህ ናቸው እንግዲህ እስካሁን ጽሑፍ ላይ ተጽፈው ለመዘጋጀት እየተዘጋጀን ያለ ነው። አመቱን ሊሞሉልን የሚችሉ ፕሮግራሞች ባጭሩ እነዚህ ናቸው። በጣም አመሰግናለሁ። ዮፍታሄ ዮፍታሄ ሙላት እንግዲህ የግል ስብና ስልጠናዎችን እንዲሁም ደግሞ ማህበረሰብን የሚያነቁ መድረኮችን በመመስረት እንዲሁም በመምራት ትታውቃለህ። ላጋራህን ሀሳቦች ሁሉ በእጅጉ አመስጋኞች ነን። በሌላ ጊዜ ሌሎች ጉዳዮችን እየመዘዝን መጫወታችን አይቀርም። ለአሁኑ ግን በእጅጉ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን ወይም፣ በጣም አመሰግናቸዋለሁ። መልካም ቀን ለሁላችሁም። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ። በመቀጠል ደግሞ ቴስት ኦፍ አፍሪካ ስለተሰኘ በቅርቡ ስለተደረገ አንድ ፌስቲቫል እንነግራችኋለን። ቴስት ኦፍ አፍሪካ የአፍሪካ ጣዕም በርከት ያሉ የንግድ ድርጅቶች የተሳተፉበት ከሰሞኑ በቨርጂኒያ ግዛት ፌርፋክስ የተካሄደ ልዩ ፌስቲቫል ነው። ፌስቲቫሉ አፍሪካውያን ወጣቶች ስለ ባህላቸው እንዲያውቁ፣ አፍሪካውያን የንግድ ሰዎች ደግሞ ትስስር እንዲፈጥሩ ለማስቻል ያለመ እንደነበረ የነገረን የፌስቲቫሉ አዘጋጅ የሆነው ኢትዮጵያን ትዋይዝ የንግድ ተቋም ባለቤት አቶ ተስፋሁን አዱኛ ነው። ዋናው ትልቁ ነገር ምንድን ነው? የመጀመሪያው ይህን ወጣቶችን ባህላቸውን ሀገራቸውን እንዲያውቁ እንዲኮሩ ለማድረግ ነው። ትልቁንም መድረክ ተቆጣጥሮት የነበሩ እነሱ ናቸው። ከዛ በተጨማሪ ኢኮኖሚውን ለማገዝ ለመደገፍ ነው። ሶስተኛ ደረጃ ደግሞ በጋራ በህብረት መቆሙ ጠቀሜታ እንዳለው ሁሉም ሰው እንዲገነዘበው እና ሁሉም ድርጅት ኔትወርኪንግ ሲስተም በመፍጠር አንዱ አንዱ በመተባበር በመተጋገዝ አገራቸውንም ራሳቸውንም ጠቅመው ኢኮኖሚውንም የሚጠቅሙበትን እድል እንዲመቻች ታስቦ የተዘጋጀ ስለነበረ በእውነቱ በደንብ ያንን ያሳካ ዝግጅት ነበረ። አቶ ተስፋሁን ይህ ዝግጅት ከዓለም ሀገራት ለየት ባለ ሁኔታ ኢትዮጵያ አዲስ ዓመትን በተቀበለችበት ቀን እንደመደረጉ በዓሉን አድማቂ ትዕይንቶችና ቀኑን የሚያስታውሱ ክንውኖች እንደተስተናገዱበት ያውሳል። ከአርባ በላይ የተለያዩ የሚሆኑ የአፍሪካና አፍሪካ አሜሪካውያን ድርጅቶች የተሳተፉበት ነበረ። ከኢትዮጵያ ከተለያዩ ስቴቶች እንዲሁም ከዚሁ አካባቢ የሚገኙ የንግድ ድርጅቶች ተሳትፈውበታል። የተለያየ የባህል ውዝዋዜ በዩጋንዳ፣ በጋና፣ በካሪቢያን፣ በጃማይካን፣ በኢትዮጵያን በተለይ ወጣቶቹ እዚህ ተወልደው ባደጉ በሕፃናቶች እንዲሁም ደግሞ ታዋቂ አርቲስቶች የተለያዩ ሁሉም አይነት አይነት ባህል ያቀፈ ሙሉ ቀን ቅዳሜንም፣ እሁድንም ሴፕቴምበር ቴንም ኢለምንም ሲካሄድ ውሏል። እንደገና ደግሞ ከዚህ በፊት ከነበረው ለየት የሚለው የኢትዮጵያን አዲስ አመት። ካውንት ዳውን አድርገን በሚድናይት ቅዳሜ ማታ ከ5 ፒኤም ላይ ለየት ባለ መልኩ የኢትዮጵያን አዲስ ዓመት ደግሞ አክብረናል። አቶ ያሬድ መንግስቱ፣ ይህንን የባህልና የንግድ መድረክ ሲቃኙ ካገኟቸው ትውልደ ኢትዮጵያኖች መካከል አንዱ ነው። ይሄ ዝግጅት በአፍሪካውያን መካከል ወዳጅነትን ከመፍጠር አንጻር ስላለው ፋይዳ ቀጣዩን አጋርቶናል። እንግዲህ በዋናነት እንግዲህ ከአዘጋጆቹም እንደተረዳሁት ትልቁ ነገር ቴስት ኦፍ አፍሪካ ብለው ያሉበትን ሲነግሩኝ በዋናነት የኢትዮጵያ አዲስ ዓመት ለአፍሪካውያንም ሼር ማድረግ አለብን ለአፍሪካውያንም አዲስ ዓመት ይሁን በሚል የገጸ በረከት ነው ተብሎ ነው የተዘጋጀው እና አፍሪካውያን እህቶቻችንና ወንድሞቻችን በዚህ ጉዳይ ላይ ዋና ተሳታፊ እንዲሆኑ ምርቶቻቸውን፣ አገልግሎታቸውን እንዲሰጡ ብሎ ነው የታሰበው ብለው ነው የሰማሁት። ይሄ አጋጣሚ ብዙዎች መጥተው እርስ በርስ የመግባባት አፍሪካውያኖች በቀላሉ ሊግባቡ የሚችሉበት እርስ በርስ ካልቸራቸው የመሳሰሉ ሼር ሊደራረጉ የሚችሉበት መድረክ ይፈጥራል ብዬ አስባለሁ። አቶ ያሬድ ይሄ ዝግጅት ኢትዮጵያውያንም እንዲቀራረቡ የጋራ መገለጫዎቻቸውም እንዲደምቁ በማድረግ ረገድ እንደ መልካም አጋጣሚ ሊወሰድ እንደሚችል ጠቁሞ፣ መሰል መድረኮች እንዲበራከቱ ከትውልድ ኢትዮጵያውያን የሚጠበቁ ኃላፊነቶችን ጠቁሟል። በዚህ ጉዳይ ላይ እንግዲህ በደንብ የተሳሰረ የተባበረ ሕብረት ይፈጥራ ይፈለጋል። በተለይ መረጃዎችን በደንብ ማሰባሰብ እንደናንተ ሚዲያ ወደ ሚዲያ የሚመጣበትን መንገድ ማድረስ መቻሉ ተገቢ ነው። በተለይ ደግሞ እነኚህ ባህላዊ ቅርሶች ስለሆኑ ባህላዊ ቅርሶቻችንን ገንዘብ በማሰባሰብ ሀብትን በማሰባሰብ ምናልባትም ይሄን ጉዳይ ትላልቅ ማዕከላቶችን የእኛነታችን ሊገለጽበት የሚችልበት መንገድ እንዲኖር በተለይ ብዙ ትውልደ ኢትዮጵያውያን ያሉበት አካባቢ እንዲህን ነገሮች መስፋፋት እንዳለባቸው እና ለዛም እንግዲህ ትውልድ ኢትዮጵያ ትልልቅ አስተዋጽኦ ማድረጋለ። መረጃ ከመስጠት ጀምሮ እዚህ ሀገር እንደምታውቀው ከምንም በላይ መረጃ ወሳኝ ስለሆነ እና አብሮ የመስራት ፍቅሩና አብሮ የመስራት ባህሉን ማዳበሩ ከምንም በላይ ለምንሰራቸው ማንነታችን ወይም ያለንን ቅርስ ለመሸጥ ትልቅ አስተዋጽኦ ያበረክታል ብዬ አስባለሁ። ከተለያዩ የንግድ ዘርፎች የተውጣጡ ድርጅቶች ምርቶቻቸውን ባቀረቡበት፣ አገልግሎታቸውን ባስተዋውቁበት በዚህ ዝግጅት ላይ ወጣቶችን የሚመለከቱ ምርቶችና አገልግሎቶችን ይዘው ብቅ ካሉት መካከል አንዷ ታትያና ክፍሌ ናት። የተማራ በልጆች መጽሐፍ እና የተወሰነ የልጆች ሙዚቃዎችን ደግሞ ማሉ በጣም ያበረታቱኛል። እስካሁን የሚያዩት ሁሉ ያበረታቱኛል። የተለያየ መንገዶችን እንድጠቀም እና ብዙ ልጆችን እንድደርስ ደግሞ መንገድ ይጠቁሙኛል። አብዛኛውን የዚህ ሀገር ልጆችን እንድደርስ ሶስተኛ ፎርማት ሰርቻለሁ። አማርኛ እና እንግሊዝኛ ብቻ ነበር የምሰራው። አሁን አማርኛው በእንግሊዝኛ ንባብ እንዲደረግና እንግሊዝኛ ዶለብቻ ይጻፋል ስለዚህ የዚህ ሀገር ልጆች በራሳቸው ማንበብ እንዲችሉ ኢንተረስትድ ሆነው እንዲለማመዱ ያንን ሞር ዳይሬክት ያደርጋሉ እና ሀገራዊ የሆነ ደግሞ ሞር የኢትዮጵያዊ ካልቸርን ያመለከተ ወደዛ ደግሞ ሞር እየተጓዝኩኝ ነው። አሁን ስድስት መጽሐፎች ታትመዋል። አሁን ሰባተኛው መንገድ ላይ ነው። ኖቬምበር ላይ ይወጣል። ወጣቶችን ጨምሮ የኢትዮጵያንና ትውልድ ኢትዮጵያውያንን ጤና ነክ ደህንነት ለማገዝ ዓላማ አድርገው በዚህ መድረክ ከተዋወቁ አገልግሎቶች መካከል አንዱ ደግሞ ረዳት ይሰኛል። ስሜ አይናዲስ ፈቃዱ ይባላል። ፕሮፌሽናሊ እኔ ነርስ ነኝ። እናዚህ የመጣሁት ረዳት ሄልት ኬር የተባለ ኢትዮጵያ ውስጥ ያለ ኦርጋናይዜሽን ለማስተዋወቅ ነው። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው፣ ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም፣ አዘ ኮልቸር። እና እሱን ካልቸር ለመለወጥ እና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሀሳብ ይዘን የተለያየ አይነት ፓኬጆች አሉን ከሰላሳ አራት ዶላር ጀምሮ እስከ አራት መቶ ዶላር ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች እዚህ አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው ለዘመድ አዝማሉ ኢትዮጵያ ውስጥ መግዛት ይችላሉ። የቴስት ኦፍ አፍሪካ ፌስቲቫል አዘጋጅ አቶ ተስፋውን አዱኛ የአሁኑ ጅምር ለቀጣይ ዓመታት ሊኖረው ከሚችለው መልካም ውጤት አንጻር ከትውልድ ኢትዮጵያውያን የተገኘው በጎ ምላሽ ሊቀጥል እንደሚገባም ያውሳል። አዎ፣ እንግዲህ ይሄኛው ዝግጅት በስፕሪንግፊልድ ታውን ሴንተር ቨርጂኒያ ውስጥ ነው የተካሄደው። ለመጀመሪያ ጊዜ ነው ቴስት ኦፍ አፍሪካ በሚል እንደ መጀመሪያ አልነበረም፣ ያ ብዙ ሰዎች ይሰጡት የነበረው አስተያየት እና ይሄ ህብረታችን ተጠናክሮ ከቀጠለ ከዚህም የበለጠ በኢኮኖሚውም በባህሉም ዙሪያ ትልቅ ትልቅ እገዛ ሊያደርግ ይችላል። በተለይ ደግሞ ወጣቱ ወጣቱ ማህበረሰብ ስለ አገሩ ስለ ባህሉ እንዲኮራ እንደገናም ደግሞ በጋራ አንድ ላይ ሁላችንም ቆመን በሁሉም ዙሪያ ላይ መተባበር እንዳለብን ይሄ እድል ፈጥሯል። በተለይ በተለይ ደግሞ እንግዲህ ዞር ዞር ብላችሁ አይታችሁት ከነበረ በህጻናቶች ዙሪያ ላይ የሚጠቅሙ የትምህርት እንዲሁም ደግሞ በማህበረሰቡ በኮሚኒቱ ላይ የሚጠቅሙ ብዙ አዳዲስ ስራዎችን ይዘው የቀረቡ ድርጅቶች ነበሩ እና እነሱም ተደስተውበታል፣ እኛም ተደስተናል። ይህን ነገር ደግሞ ወደፊትም በሰፊው ከዚህ በተሻለም ደግሞ ይዘነው እንደምንመጣ ያው ቃል እንገባለን። በዚህ አጋጣሚ ቴስት ኦፍ አፍሪካ በየአመቱ አፍሪካውያን እየተገናኙ ባህሎቻቸውና የንግድ ሀሳቦቻቸውን እንዲለዋወጡ በማድረግ ረገድ መልካም አማራጭ ሆኖ የመቀጠል ዓላማ እንዳለውም ሰምተናል። and innovation, driving that the passion, flex the muscle in the action, with the opportunity, block me, happy me, forward at the mountain so stone under me step, up the elevation, limiting that the sky, blessing man, I carry upon them back, them wings, of fly, rise over the crab, in a bucket, them a bowler, kick off them cloud. evil fall under good. reaching the eye edge, boldly wave the green goal, and Right and wrong, right and left, keep me balanced, follow righteous step. Keep reaching for the higher left. slowly wave the green, gold, and red. Help me differentiate, right and wrong, right and left, keep me balanced, follow righteous step. Right and wrong, right and left, keep me balanced, follow righteous step. Right and wrong, right and left. Step lead to bigger things. Experience what the journey brings. Mm -hmm. The road narrow like a wire string. The goal fee raise a our higher than kings. Mm -hmm. Pick up my stride footprint, pun rock. Leave impression that we walk on top. Higher direction in a positive vibe. Look in the soul, lefty stress outside. Keep oh. reaching for the higher ledge. Broadly wave the green, gold, and red. ጣቢያው የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ ነበረ። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። መልካም ሳምንት ይሁኑላችሁ። me differentiate. Right and wrong, right and left. Keep me balanced. Follow righteous step. Right and wrong, right and left. Keep me balanced. Follow righteous step. Right and wrong, right and left. Keep me balanced. Follow righteous step. Small step lead to bigger things. Experience what the journey brings.